ጥያቄ አስራ ሶስት የአለባበስ ስነ ሥርዓትን አደብ ዘርዝር። መልስ አንደኛ፣ ልብሴን በቀኝ በኩል ጀምሬ እየለበስኩ አላህን አመሰግነዋለሁ። ሁለተኛ፣ ልብሴን ከቁርጭምጭሚቴ ወደ ታች አላረዝምም። ሦስተኛ፣ ወንድ ልጆች የሴቶችን ልብስ ሴት ልጆችም የወንዶችን ልብስ አይለብሱም። አራተኛ፣ ልብሴ የከሃዲዎችንና የኃጢአተኞችን ልብስ አለመምሰል ይጠበቅበታል። አምስተኛ፣ ልብስ በሚያወልቁበት ጊዜ ቢስሚላህ ማለት። ስድስተኛ፣ ጫማ ሲደረግም መጀመሪያ ላይ በቀኝ በኩል ሲወለቅም፣ ደግሞ በግራ በኩል ነው።